የስነ ግጥም ወግ ነው ሙዚቃና ስዕልም በገዛ መንገዳቸው በቃላቱ ስልት ሹልክ እያሉ ከወጋችን ይዘልቃሉ ይለናል የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ከወጣቷ ገጣሚ ከምልእቲ ኪሮስ ጋር ሳምንት የጀመረውን ወግ ተከታይ ሲያስተዋውቀን ነው የምሽቱ ቅንብር ፍቅርና ጃዝ መልስ አልባ ጥያቄ እንዲሁም እኔ ለአንቺ ግጥም የተሰኙትን ጨምሮ ምልእቲ ከግጥም ስራዎቿ አንዳንዱን ለቅምሻ በምታነብበት ይሆናል የሚጀምረው። ፍቅርና ጃዝ ግጥምና ዜማ። እንዲህ ጠራራ ቀን ናይ ፍቅርን በጃዝ ለጋድሽ አንድ ቀን ያውም ዓርብ ማታ ልክ በዕለቱ ቀን በሰላሳ ዲናር ክርስቶስ ይሰቀል በተተረተረው መልክ ፍጃ ዘልቀሽ መቅደሱ ጠብቂ ሰላሳ ብር ይድረሽ በዲናር ለሸኘው ለዚያ ለንጉሡ ሰላሳ ነው መግቢያው የቤተ መቅደሱ ከጎለጎታ ላይ የመዋደድ ልዑል የመዋደድ ጌታ እርቃኑን ተሰጥቷል። እዚህ የፍቅር ፀሐይ ደጃዝ ተሸፋፍኖ ኩልል ብሎ ወጥቷል። አቀንቃኝ በሌለው በዚህ ደጃዝ ዓለም መሳሪያ ያልያዘ ሙዚቀኛ የለም፣ ጊታሩ ይጮሃል። ጊታር የያዘውም በልህ ጥርሱን ይነክሷል። ከበሮ የያዘው ላቡ በላዩ ላይ እንደ ጉድ ይወርዳል። ልክ እንደ ጥሩ ሴት ስድስት አንቡድ ጥዷል። ሳክስፎን የያዘው አይኖቹን ጨፍኖ ትከሻውን ሰብቆ የለም ቅድም ሄዷል። በትንፋሹ ዘልቆ ያው ልሽ እዚያ ጋር፣ ኪቦርዱን የያዘ አይኑን ግራና ቀኝ እያቅበበበ አየሽ እንደየተሰማው እንደየህመሙ ሁሉም የሚያወጣው ጃዝ ነው። ድምር ስሙ ግጥምና ዜማ። እንዲህ ተራራቀን ምን ፍቅርን በጃዝ ድጋብ ሻንጥቀን አይቀርም እምን ይነሳል። መጋረጃውንም በፍቅር ይሰፋል። የንጉሱን መንበር የንጉሱን መቅደስ እንሸፍንኛ ገድለውት ቀብረውት ተነስቶ ይመስላል እቲ፣ በድጋሚ እንኳን ተመልሰች መጣሽ እንኳን ደህና ቆያችን ራምሳለ በሚለው ግጥሞች የጀመርነው ወገን፣ ሙሉ ግጥሞችን ባናሰማም ረጃጅም ግጥሞች ናቸው። ከግጥም ስራዎችሽ አንዳንዱን እየተካፈል ስለ ግጥም እናወራለን፣ ስለ ህይወት እናወጋለን። ግጥም በራሱ ሙዚቃዊ መሆኑ ዜማ እንዳለው ይታወቃል። እሷ አልበቃ ያለ ይመስል ጃዝና ሙዚቃ በምታዋህዱበት መድረካችሁ ይበልጡን በሙዚቃ የቀለሙ ግጥሞችን ነው የምናየው። አሁን ደግሞ ፍቅርና ጃዝም ተዜሞላቸዋል። በእርግጥ ስለ ህይወት ጉዳዮች ነው የምታነሽው። እስኪ አጫውቺን ሙዚቃና ግጥምን ማዋሃዱን በዛ ስሜት መሰረቁን እንዴት ነው ያገኘሽው? ከዚህ በፊት ፖለቲክ ጃዝ ከመጀመሩ በፊት ያው ግጥም እንደዚሁ ሙዚቃ ሳይጨመርበት ይነበብ ነበር። የግጥም ኦዲየንስ የራሱ ኦዲየንስ ስላለው የግጥሙ ኦዲየንስ ግጥሙ ብቻ ለመስማት ስለሚመጣ ሌላ ነገርም ስለማይረብሸው ይሰማው ነበር። ከዛ በኋላ ግን የተጀመረው ግጥምን ከሙዚቃ ጋር አዋህዶ ማቅረብ የተጀመረበት ምክንያት እንደሚመስለኝ ያው መጀመሪያ ያው የሙዚቃው ኦዲየንስ አለ፣ የግጥሙ ኦዲየንስ አለ። እነሱን ሁለቱን ኦዲየንሶች ለማዋሃድ ይመስለኛል። ያው ሙዚቃውን የሚፈልግ ሰው ሙዚቃውን ለመስማት ይችላል፣ ግጥሙን የሚፈልግ ግጥሙን ይሰማል። አንድነት ሲሆን ደግሞ በጣም ህብር ያለው ነገር ለአድማሽ ጆሮ ይደርሳል ማለት ነው እኛ ፖለቲክ ጃዝ ብለን ግጥምን በሙዚቃ ስንሰራ እንደዚሁ አይደለም። እዛው መድረክ ላይ አይደለም ከሙዚቀኞቹ ጋር የምንገናኘው። ግጥሙን የሚመስል ሙዚቃ የራሱ ሙዚቃ ይሰራል። ከዛ በፊት እንገናኛለን ከሙዚቀኞቹ ጋር እና ግጥሙን የሚያጅብ ከግጥሙ ጋር አንድ ላይ ሆኖ ሀሳቡን ሀሳቡን የሚደግፍ ሀሳቡን እንዲ ማለት ሀሳቡ ሲገለጽ ዜማውን ግጥሙም አንድ ላይ ናቸው የሚገልጡት እንጂ ሙዚቃው የራሱን ስራ አይሰራም፣ ግጥሙም የራሱን ስራ አይሰራም። አንድ ላይ ነው ግጥምና ጃዝ አንድ ላይ የሚቀርበው ማለት ነው። አሁን ባለው መድረክ ላይ አንድ የሙዚቃ ስራ አንድ ዘፈን ሲሰራ እንደሚደረገው ሁሉ በውህደቱ ሂደት ውስጥ ከጥንስሱ እስከ መጨረሻው ድረስ አብራችሁ ትሰራላችሁ። የግጥሙን መልእክት የሚያገን ከዛ ስሜት ጋር አብሮ የሚሄድ ሙዚቃ ሆን ተብሎ ይሰራል እያልሽኝ ነው? አዎ፣ በብዛት ይሰራል። ለራሱ ለግጥሙ ተብሎ ሙዚቀኞቹም አዲስ ሙዚቃ ይሰራሉ። አንዳንድ ጊዜ ደግሞ ግጥሙን የሚመስል በሌሎች ድምፃውያን ተዜሞ የነበረ ዜማውን ብቻ በመጠቀም ግጥሙን ከመሰለ አንዳንድ ጊዜ እንደዛ እንጠቀማለን። አብዛኛውን ጊዜ ግን ለግጥሙ ራሱ ሙዚቀኞቹ ሌላ አዲስ ሙዚቃ ይሰሩለታል ማለት ነው። ስለ ግጥም ገፋ አድርገን እንድናወራ ወዳል መልስ አልባ ጥያቄ በሚለው ሌላ ግጥምሽ ሁል ጊዜ በዛ መድረክ እንደምታደርጉት ግጥሙን በድምፅ ከፍና ዝቅ ማምጣት እንደፈለጋችሁት፣ ስሜት መውደቅና መነሳት ብቻ ሳይሆን ዳንስ የሚመስል እንቅስቃሴ ሁሉ ይታያል። አሁን መልስ አልባ ጥያቄን ግጥሙን እየተጫወት ሹው ልበለው እያዜም ሹው በሚመስል ስሜት ውስጥ ያለሽ፣ መጨረሻ ላይ እንዴት አድርገሽ እንደምትጨርሽው ቪዲዮ ምስሉ ላይ ተመልክቻለሁ። እንደ አዲስ አቅጣጫ ይመስላል። እስኪ አውሪን በዚህ መድረክ ላይ በአብዛኞቻችሁ ስታደረጉ እንዳየሁት ያንቺን እስኪ መንገድ ንገሪ። ሆን ተብሎ ለዛ መዘጋጀትን የመድረክ ዝግጅትን ሁሉ ይጨምራል። አዎ ልክ ነው። እንዲሁም አንዳንድ ጊዜ ኮስቲም ሁሉ ይሰራል። ግጥሙን የሚያነበው ሰው ምን ሆኖ ግጥሙን እንዲያነ የፈለገው ሰው ግጥሙን የሚመስል ኮስቲም ሁሉ ተደርጎ ሰርተን እናውቃለን። ይሄ ምንድን ነው የተፈለገው ግጥሙን ሙሉ ለሙሉ በሰዎቹ ላይ ለማስረጥ ነው። ወደ ትወና የቀረበ ግጥም አነባበብ ይመስለኛል። እና ገጣሚ በሚያነብ የሚያልፍበት ሰዓት ሙሉ ለሙሉ ለግጥሙ እንዲሰጥ ነው። ሙሉ ለሙሉ ግጥሙ ውስጥ ገብቶ ያለውን የካራክተር የጻፈበትን ካራክተር መስሎ ወይም ሆኖ እንዲታይ ነው። ይህኛው እንትን ትንሽ ያው ስሜት ይጨምራል። እኔ ቆሜ ቁምጣ ለብሼ ስለ አሮጊት ባወራ የማይመጣ ነገር አለ። ስለዚህ ከአለባበስ ጀምሮ እስከ ወደ ትወና የቀረበ የግጥም አቀራረብ ነው አሁን ያለው። ግጥሙ ውስጥ ሙሉ ለሙሉ ገብቶ ለታዳሚዎች ለማቅረብ ካለው ጥልቅ ፍላጎት ይመስለኛል። ገጣሚው እዛ ጋር ግጥም እያነበብኩ ነው ብሎ እንዳያስብ ስሜቱን ለመግለጹ እንዲመቻችለት ነው። ያው ማልቀስ ካለበት ያለቅሳል፣ እያነበበ መሳቅ ካለበት ይስቃል። ስፊሊንጉን እንዳይደብቀው እና የጻፈበትን መንገድ እሱ ስለሚያውቀው እንዴት ያለ ስሜት እንዳለው ግጥሙ ስለሚረዳው እራሱ እያነበበው ሁኔታዎችን በፊቱ በአካሉ እንቅስቃሴ ሲገልጸው ግጥሙን ሙሉ ያደርገዋል ብዬ አስባለሁ። ገሩም ነው፣ በተለየ ነጻነት የሚሰራ መሆኑን ያመላክታል። ምልቲ፣ ስለ ግጥም እናውራ እስኪ። የመድረኩ ነገር በመጠኑ ቢሆን ሰረቅ አድርገውን ሄደናል። ግጥም የጀመርሽበትን ሁኔታ፣ አንዳንድ የምትሰሯቸውን ስራዎች፣ ከከተማ ወጣ ብላችሁ የምታቀርቡበትን ሁኔታ ባለፈው በመጠኑ ተረካሽልን ነበር። ግጥም የጀመርሽበትን በመጠኑ አስታውሽን እስኪ። ለመጀመሪያ የጻፍሽውን ግጥም ታስታውሻለሽ? ቀጥታ ግጥም መጻፍ አልጀመርኩም። በልጅነቴ ኤሌመንታሪ እያለሁኝ አቅራቢያችን የሚገኝ ቤተክርስቲያን መዘምራን ነበርኩ እና እዛ የመዘምራን ደብተር አለን የመዝሙር ጽፍ ነበረ። መዝሙሮችን መዝሙሮቹን እያየው እዚጋ ይሄ ቢሆን አሪፍ ነበር ምናም እያልኩ ላይ መተካት ጀመርኩ። ከዛ ላ በአዲስ ወረቀት እንደገና እንደዚህ ሆኖ ቢጻፍ መዝሙር ማለት ጀመርኩ። ከዛ በኋላ እናቴ ግጥም ትወዳለች እና እሷ የግጥም መጽሐፎች ትገዛ ስለነበረ ላይ ያደኩት ይመጣ እኔም የግጥም መጽሀፍቶች ማግኘት ጀመርኩኝ። ከዛ በኋላ ነው ሳላስበ መጽሐፍ የጀመርኩ። ብዙ ጊዜ ከግጥም ጋር የቆየሽ ይመስላል። አመጣጡ የሁሉም አንድ አይነበር አይደለም፣ እና ሁሉም ወደ ግጥም የሚመጣበት በዚህ ዘመን ብዙ ስራዎች እናያለን። በተቀራራቢ እድሜ ክልል ውስጥ ያሉ ወጣቶች ድምጾች ጎልቶ ይሰማሉ። ቱባ ቱባ የምንላቸው ገጣሚያን ስራዎችን የምናስታውሰውን ያህል ሊታወሱ የሚችሉና የሚገቡ ስራዎች ዛሬም እየመጡ ነው። ስነ ግጥም ጎልቶ የወጣበት ልማድ፣ ሰዎች ሆን ብለው የሚሰሙበት የሚታደሙበት ሁኔታ ተፈጥሯል። እስኪ ዙሪያሽ ያለውን አንቺ ባለሽባቸው በምትሳትፊባቸው መድረኮች የሴትም የወንድም ገጣሚያንም እስኪ ስዕል ስጪን። የወጣቷ አገጣሚ የምልእቲና የአሉላ ወግ አላበቃም። እንደሰማችሁት በጥያቄ ነው የተቋረጠው። በሚቀጥለው ሳምንት ይቀጥሉታል። እንድታደምጡ እንጋብዛለን።